ከአጠቃላዩ የዩናይትድ ስቴትስ ሕዝብ ብዛት ውስጥ የአፍሪካን አሜሪካውያን ቁጥር ከአምስት በመቶ ያነሰ ነው። በተለይ በስደትና በዲቪ ሎተሪ ወደ ዩናይትድ ስቴትስ የገቡ ስደተኞች የበለጠ የተማሩና የተሻለ ገቢ እንዳላቸው ቢነገርም፣ ሌሎቹ ደግሞ በዝቅተኛ ስራ ላይ ስለተሰማሩ የሌሎች አሜሪካውያንን ስራ እየተሻሙ ነው ይባላል። ይህንን ለማስቀረትም ሁለት የአሜሪካ ህዝብ ተወካዮች ምክር ቤት አባላት የአገራቸው ስደተኛ ህግ እንዲሻሻል ለምክር ቤታቸው ሐሳብ አቅርበዋል። በእነዚህ ሁለት የምክር ቤት አባላት የቀረበው ሐሳብ ከአፍሪካ ወደ ዩናይትድ ስቴትስ የሚገቡ ዜጎች ከፍተኛ ትምህርት ያላቸው ብቻ እንዲሆኑ ይጠይቃል። የህግ ረቂቅም ከሰሞኑ የውሳኔ ሐሳብ ይሰጥበታል እየተባለ ነው። አሜሪካን ውስጥ ኢትዮጵያን በሚያገቡ ጉዳዮች ላይ የኢትዮጵያውያንን ድምፅ ለማሰማት የተሰበሰቡ ሰዎች ያሉበትና ያለ ትርፍ የሚሰራ የኢትዮጵያ አድቮኬሲ ኔትወርክ ድርጅት ሊቀመንበር ዶክተር አሪያ አምሳሉን በጉዳዩ ላይ አነጋግሬያቸው ነበር። በሴኔት ውስጥ ነው፣ በዩስ ሴኔት ውስጥ ነው የቀረበው። የፕሬዚደንቱ አማካሪዎችም በቅርብ አብረው ሰርተዋል። በተለይ የሴኔተር ቶም ፋተንና በዴቪድ ፐርዱ የሚባሉ ሁለት ሴኔተሮች ናቸው። ቀረበው ህግ ረቂቅ ሁለት ጊዜ ተነቧል እና ወደ ህግ ኮሚቴ ተመርቷል። ለጊዜው ዋናው ነገር ይዘቱ የዚህ እስካሁን ያለው ኢሚግሬሽን በአብዛኛው በዘመድም፣ ዲቪ ሎተሪን የመሰሉ የነበሩበትን ዋናው አላማው አክቹዋሊ እነሱን አንደኛ ቤተሰብ የተመሰረተው መቀነስ፣ የዲቪ ሎተሪን ማውጣትና በተለይ የሰዎችን ችሎታና የተለያዩ ነገሮችን በተመለከተ በነጥብ ላይ የተመሰረተ ህግ ህጋዊ ኢሚግሬሽኑን የሚቀየር ነው። ሁለተኛ ደግሞ የሚመጡትን ስደተኞች ደግሞ ቁጥር እንደዚሁ ይወስናል፣ ምን ያህል በዓመት እንደሚገቡ ይወስናል። ያንን የሚያደርግ ነው። በመሰረቱ እነኝ ናቸው ዋናዎቹ ለውጦች። በነጥብ ላይ የሚለውን እንደው ለአድማጮች ግልጽ ለማድረግ ይህ በዩኒቨርሲቲ በሚያመጡት ነጥብ ከፍተኛ ያመጡ ሰዎች ለማለት ነው? ወይስ ነጥቦች ይሰጡታል። እያንዳንዱ ሰው መጀመሪያ ሰላሳ ነጥብ ማግኘት አለብህ ኢሚግሬት ለማድረግ። ሰላሳ ነጥብ ያላገኘ ሰው ኢሚግሬት አያደርግ የሚላል። ሰላሳ ለማግኘት ሀያ አምስት ኖብል ፕራይዝ ያገኘ ሀያ አምስት ያገኛል ይላል። ኖብል ፕራይዝ ያገኘ ሰው እንኳን አውቶማቲካሊ ኳሊፋይ አያረግም። አምሳ ዓመት በላይ የሆነው ሰው ምን ነጥብ አያገኝም ከእድሜው። ትምህርት ግን ያስገኛል። መጀመሪያ የባችለር ዲግሪ ማግኘት፣ የማስተርስ ዲግሪ፣ ዶክተር ኦፍ ሜዲሲን የተማረ ለብቻ ነው። የተለያዩ ነጥቦች ነጥብ አሰጣጣቸውም ዘርዝረዋል፣ የምን ያህል ነጥብ እንደሚገኝባቸው በእያንዳንዳቸው እና እነኛ ተደምረው ከእነኛ ሁሉ ያለው ነጥብ ተደምሮ ሰላሳ መሙላት አለበት አንድ ሰው ወደዚህ ሀገር ኢሚግሬት ለማድረግ እንዲችል ነው የሚለው። ከሁለት አመት በፊት የወጣው የሕዝብ ቁጥር መለኪያ እንዳመለከተው በዩናይትድ ስቴትስ በተለይ ኢትዮጵያን ጨምሮ ከታዳጊ ሀገራት የሚሰደዱ በተለያዩ ሙያ የተሰማሩ ዶክተሮች፣ መሐንዲሶችና ጠበቆች ሲሆኑ አብዛኞቹም ስራ ፈጣሪዎች ናቸው ተብሏል። አሁን የሚወጣ ሕግ ከጸደቀ ደግሞ ከአፍሪካ ከናይጄሪያ ቀጥላ በዩናይትድ ስቴትስ ብዙ ሕዝብ ያላት ኢትዮጵያ ከፍተኛ ምሁራኖቿ ብቻ ወደ አሜሪካ መሰደድ እድል ያገኛሉ ማለት ነው። ለዶች ቨለ ራዲዮ ዘገባ መክበብ ሸዋ ነኝ ከዋሽንግተን ዲሲ